ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። አደይ አበባ ቄጤማው ተጎዝጉዟል። ሄኖክ ሰማ ነች መስታወት አድርገውም እዚህ አብራኛለች። ሰላም እንደምን አመሻችሁ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለመስቀል በዓል በሰላም አደረሳችሁ። በኢትዮጵያና በዋሽንግተን ዲሲ ስለ በዓሉ አከባበር ዘገባዎች ይኖሩናል። ሁኔታዎቹ በእጅጉ ያሳስቡናል። ከኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር በጣም የተጋጋለ ውይይት አድርገናል። መንግስቱ በዜጎች ለሚቀርቡ ስጋቶችና ጥያቄዎች ምላሽ እንዲሰጥም አበረታተናል። በዩናይትድ ስቴትስና ኢትዮጵያ ግንኙነት ዙሪያ የኦባማ አስተዳደር የአፍሪካ ምክትል የውጭ ጉዳይ ሚኒስትር ሊንዳ ቶማስ ግሪንፊልድን አነጋግረናል። ሌሎችም ዘገባዎች ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ጤና ይስጥልኝ የጋቢና ቪኦኤ አድማጮች፣ ከሰዓቱ አጫጭር ዜናዎች ጋር ዊንታ ኪዳኔ ነኝ። አሁን ያለውን ወቅታዊ ሁኔታ ትልቅ ፈተና ስትል የገለጸችው የኢትዮጵያ ካቶሊካዊት ቤተ ክርስቲያን ለመገናኛ ብዙሃን ይፋ ባልተደረጉ የበስተጀርባ ውይይቶችን ጭምር ለመፍትሄ እየሰራች መሆኑን አስታውቃለች። በኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ የጠቅላይ ጽህፈት ቤት ዋና ጸሐፊ አባ ሀጎስ ሀይሽ እንዳሉት እነዚህ ስራዎችና እንቅስቃሴዎች አሁንም ቀጥለዋል። በተቃውሞ እንቅስቃሴ ወቅት እየተነሱ ያሉ የህዝብ ጥያቄዎችን ለመንግስትና ለሚመለከታቸው አካላት የሚያቀርብ ኮሚቴ እየተቋቋመ መሆኑን ተገለጸ። በአዲስ አበባ ዩኒቨርሲቲ እሸቱ ጮሌ አዳራሽ የተካሄደው የምክክር መድረክ ተከትሎ ነው ለዚህ ዓላማ የተመረጡ ሰዎች የተሰባሰቡት። ስብሰባውን ያዘጋጀው የኢትዮጵያ የሰላም የልማትና የዲሞክራሲ ህዝባዊ የምክክር መድረክ እንዳለው በሌሎች ጉዳዮች ላይ ለመንግስት ያቀረባቸው ሀሳቦች ተቀባይነት አግኝተዋል። በዚህ በአዲስ አበባ ዩኒቨርሲቲ የተካሄደው ውይይት የሃይማኖት አባቶች፣ ታዋቂ ግለሰቦች፣ የልዩ ልዩ ተቋማት መሪዎች፣ የስነ ጥበብ ባለሙያዎችና ሌሎች የተገኙበት ነበር። ዲሞክራቷ ሂላሪ ክሊንተንና የሪፐብሊካኑ ፓርቲ እጩ ዶናልድ ትራምፕ ትላንት ማታ በሄምስተድ ኒውዮርክ ውስጥ የመጀመሪያውን ዙር ክርክር አካሂደዋል። ሁለቱ እጩዎች ለፕሬዚዳንትነት በሚያደርጉት በዚህ በትላንቱ የዘጠና ደቂቃ ጠንካራ ክርክር በውጭ ጉዳይ ፖሊሲዎች በምጣኔ ሀብትና ሌሎች ጉዳዮች ላይ ተከራክረዋል። የሶሪያ መንግስት ወታደሮች በሰሜናዊቱ የአለፖ ከተማ መሀል የሚገኙ መንደሮችን ከአማጺያኑ ኃይሎች እጅ ማስለቀቃቸውን የመንግስት ቴሌቪዥንና ዋና መቀመጫው በብሪታንያ ያደረገው የሶሪያ የሰብአዊ መብት ተሟጋች ድርጅት ዘገባዎች አመለከቱ። የመንግስቱ ኃይሎች የፍራፍሬ መንደር ከተቆጣጠሩ በኋላ ከአለፖ ዝነኛና ጥንታዊ ስፍራ አቅራቢያ ከአማጺያኑ ጋር ውጊያ መቀጠላቸውን ታውቋል። ዘጠና በመቶ የሚሆነው የዓለም ህዝብ በተለያዩ የጤና እውከቶች መንስኤ ለሆነው የአየር ብክለት መጋለጡን አንድ አዲስ የዓለም ጤና ድርጅት ዘገባ አመለከተ። በዛሬው እለት ይፋ የሆነው የጥናት ዘገባ ጨምሮ እንዳመለከተው ችግሩ በተላልቅ የዓለም ከተሞች የከፋ ሲሆን፣ በገጠራማ አካባቢዎችም የከፍተኛ የአየር ብክለት መታየቱን ብዙዎች ሊያስገርም ይችላል ብሏል። ለሰዓቱ የተዘጋጁ ዜናዎች እነዚህ ነበሩ። ወደ ተቀሩት የጋቢና ቪዮ ዝግጅት ላሸጋግራችሁ። የጋቢና ጉዞዋችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜር እና መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን። ስ መልካም የመስቀል በዓል አድማጮቻችን። በዛሬው እለት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ማትያስ በአዲግራት ከተማ አካባቢ ተራራ ላይ ወደ 22 ሜትር እርዝመት ያለው መስቀልን መርቀዋል። ግርማይ ገብሩ ከመቀሌ መቀሌና አዲግራት ግርማይ፣ እንደምናመሸ እንኳን አደረሰ አሁን ወደ መቀለ ገባ። እንደምን አመሸሄ? ነው መልካም መንገድ። እንግዲያውስ ጋቢና እናሳፍርህና እስኪ፣ በዛሬው እለት በዓሉን በማስመልከት ትናንት ደመራውን ለኩሰዋል አቡነ ማትያስ፣ ዛሬ በአዲግራት የነበረውን ሁኔታ ግለጽልን። እንግዲህ ዛሬ አቡነ ማትያስ ዛሬ ጠዋት ነው የመጡት። ትላንት ማታ እንትን፣ ደመራው፣ ዳሜራው ዛሬ ነው የሚለኮሰው ሰዎቹ በውን ትላንት ይዞ ወደ ተራራው ይወጣል። በአካባቢው ተለምዶ ማለት ነው። ልክ እንደ አዲስ አበባ አይነት አይደለም። እሳቸው ትላንት አዲስ አበባ ነበሩ። ዛሬ ግን በዳሜራው ዛሬ ወደ ስድስት ሰዓት አካባቢ ነበረ የለቆሱት እና በአዲግራት ከተማ እንግዲህ በዘንድሮ የተለየ የሚያደርገው እነሱም እንደገለጹት በተለይ ደግሞ የአጋመ የመስቀል አከባበር አስተባባሪ አቶ ይትባረክ እንደገለጹት በኢትዮጵያ ለመጀመሪያ ጊዜ ሀያ ሁለት ርዝማኔ ያለው መስቀል በከተማዋ ወደ አስመራ መንገድ ስትወጣ ወደ ግራ በኩል የሚገኘው ቀንድ አሮ በተባለው ከፍተኛ ተራራ ወይም ደግሞ ኮረብታ ላይ ነው የታነጸው። የመስቀሉ ክብደት ወደ ስምንት ነጥብ ሁለት ቶን ይሆናል። በአጠቃላይ ደግሞ አንድ ነጥብ አራት ሚሊዮን ብር ፈጅቷል። ይህን ይመስላል መስቀሉን በሚመለከት እንግዲህ፣ በጣም በሺዎች የሚቆጠሩ ሰዎች ናቸው ከአምና በበለጠ በዘንድሮ አዲግራት ከተማ ውስጥ ተገኝተው በዓሉን ያደነኩት። እሺ ግርማይ እንግዲህ የበዓሉን በተመለከተ እንግዲህ በተለያዩ የኢትዮጵያ አካባቢዎች ደግሞ ሰፊ የሆኑ ሰልፎች ሲካሄዱ ስለሰነበቱ እንደዚህ ደግሞ ሕዝብ በአደባባይ ወጥቶ በሚያከብረው በዓል ላይ የጸጥታው ሁኔታ ምን ይመስል ነበረ? ሰው ከቤቱ ሳይወጣ የቀረበት ሁኔታ አለ ወይስ ምንድን ነው የሚመስለው? እስኪ አጠቃላይ ሁኔታውን ግለጽልን ባጭሩ። አዎ አሁን በትግራይ አካባቢ ያለው በተለይ አሁን በአንዳንድ የኢትዮጵያ አካባቢዎች የጸጥታ ችግር ሲኖር አይደለም። አሁን በመስቀል ካሁን በፊትም የአሸንዳ በዓል ላይ በአደባባይ ወጥቶ ህዝቡ ከየቤቱ አክብሮ ነበር እና አሁን በጣም በተለየ የተረጋጋ መንፈስ ከተለያዩ ከተሞች ከውጭ ሀገርም ሳይቀር የመጡ በሺዎች የሚቆጠሩ ሰዎች መንገድ ላይ ቁጭ ብለው ያላቸውን ተካፍለው እየበሉ እየጠጡ በተለያዩ ሆቴሎችና በከተማው አደባባዮችን የተለያዩ የሙዚቃ ዝግጅቶች ነበሩ። እንደዚህ አይነት ጥበቃዎች አሉ፣ ፖሊሶች አሉ፣ ልዩ ኃይል አለ። ቢሆንም ግን ትናንትም ዛሬም ከተማውን እየዞርኩኝ እንዳየዋት በጣም ደስ በሚል ሰላማዊ በሆነ መልኩ ነበረ በዓሉ የተከበረው። በዚህ በኩል ብዙ የሚያሳስብ ወይም ደግሞ ትንሽ እንኳን ፍንጭ የታየበት ችግር አልነበረም። ሄኖክ በጣም እናመሰግናለን። ግርማ ይገብሩ መልካም። ከመሄዱ በፊት ግን ለዚህ መስቀል መሰራት ሀሳቡን ያመጣው ማን ነው? እንደው የምታውቀው ከሆነ የማን የማን ትብብር ነው እዚህ ጋር ሊያደርሰው የቻለው? ይህንን መስቀል ምክንያቱም በሶላር ሁሉ እንደሚሰራ ነው ሰማነው። በመገናኛ ጋና የተቸሩት የአጋመ የመስቀል አከባበር ልዩ ኮሚቴ የሚባሉ አሉ። አስተባባሪው አቶ ይትባረክ ይባላሉ። እንግዲህ ይህንን የአዲግራት በተለይ ደግሞ በአጋመ የመስቀል አከባበር ስያሜ የሚታወቀው በዓል ከአመት አመት እየደመቀ ካሁን በፊትም ጥሎ የሚባለው ባህላዊ ምግብ በተለይ ያዘጋጁት አምናም፣ ትልቅ ብርሌ ጠጅ የያዘ ብርሌ አምርተው አዘጋጅተው ነበር። ዘንድሮም እንደዛ ትልቅ የጥሎ አመጋገብ ይህንን መስቀል ያዘጋጁት ሀሳቡንም ያመጡት እዛው ኮሚቴ ውስጥ ናቸው። ኮሚቴው ውስጥ የተለያዩ መሀንዲሶች፣ የአካባቢው ተወላጆች በገንዘብም በሀሳብም በሙያም ና በጉልበት እንዳገዟቸው እዛ ተጠቅሷል። አሁን ማቲያስ ደግሞ ዛሬ በባሉ ተገኝተው በኢትዮጵያ ለመጀመሪያ ጊዜ መሆኑን ነው ያበሰሩት። መስቀሉን ስ የገነቡት ነው ማን ናቸው? የአገር ባለሙያዎች ናቸው ወይስ ከውጭ ሀገር የመጡ የአገር ባለሙያዎች ናቸው? እንዲያውም አግኝቻቸው ነበረ እነ አቶ ተመስገን የሚባሉ እና ሌሎች መሀንዲሶች፣ የከተማዋ ነዋሪዎች፣ በበለጠ ደግሞ የአጋመ ተወላጆች እና የአጋመን የመስቀል በዓል የሚያደምቁ ብቻ ኢትዮጵያውያን እንደሆኑ ነው የተገለጸው። እንግዲህ በጣም እናመሰግናለን። እግህሎንእህሎን ጋብዘ ነው ማለት ነው። እናመሰግናለን። ግርማይ መልካም በዓል። እሺ ለእናንተም እንኳን አደረሳችሁ። ዋሽንግተን ዲሲ በሚገኘው ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን ትላንት ምሽት በርካታ ምእመናን በተገኙበት የደመራ ማብራት ስነ ስርዓት በዓል በደመቀ ሁኔታ ተከናውኗል። ሱራፌል ሽፈራው ወይም ዲጄ ፋትሱ በስፍራው ተገኝቶ ጥቂት ምዕመናንን ስለ በዓሉ አነጋግሯል። በመስቀሉ ለሰው ልጅ ሰላምን አደለ። በመስቀሉ ለሰው ልጅ ሰላምን አደለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ርእሰ ደብር አብርሃም ሀብተ ሥላሴ ይባላለሁ የሩሳ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን አገልጋይ ካህን ነኝ። በእውነቱ በጣም የሚያስደስት ነው። ከዚህ ቀድሞ ባልተከበረ ሁኔታ በደመቀ ሁኔታ፣ በአማረ ሁኔታ በዓሉ ተከብሯል። በበዓሉም ላይ ደግሞ ብዙ ጸሎቶች ተካሂደዋል። ከጸሎታቱ አንዱ ስለ ሀገራችን፣ ስለ ኢትዮጵያ በተጨማሪም ደግሞ ለዓለም ሁሉ ሰላም ጸልየናል። ያከበርነውም አከባበር ከጥንት ጀምሮ ሲያያዝ በመጣ come oh. ትውፊት መሰረት ነው። በጣም የሚያስደስት ነው። እግዚአብሔር ደግሞ ይህንን እንዲያዘልቅልንና ለወደፊትም እንደዚሁ እኛ በምናከብረው ሁኔታ ደግሞ ልጆቻችን ከእኛ ወርሰው እነሱም ባህሉን፣ ቋንቋውን፣ ሃይማኖቱን ጠብቀው በዚህ አገር በተለያዩ ምክንያቶች ኢትዮጵያውያን መጥተዋል፣ ይመጣሉም ወደፊት። ስለዚህ ይህን ሁሉ ባህል እና ሃይማኖት ጠብቀው እንዲኖሩ ነው ምኞታችን። ለዚህም ጸሎታችን ሁልጊዜ አይቋረጥም። ስሜ ዮሴፍ አዳሙ ይባላል። እዚህ ከሲልቨር ስፕሪንግ ሜሪላንድ ነው የመጣሁት። የመስቀል በዓል በጣም ደስ በሚል ሁኔታ እየተካሄደ ነው የሚገኘው። እዚህ የምንገኘው ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን ነው። የመስቀል በዓል እጅግ ባማረና ደስ በሚያሰኝ ሁኔታ ሁላችንም ተሰብስበን ባንዲራ ይዘን ጧፍ አብርተን ደመራ ለኩሰን ሁላችንም አንድ ላይ አብርተናል። እግዚአብሔር ይመስገን። ይህ ሁሉ ኮሚኒቲ ይህ ሁሉ ሕዝብ ከአካባቢው በጠቅላላ መጥቶ አንድ ላይ እንደዚህ ተሰባስበን ደስ በሚል ሁኔታ በማክበራችን በጣም ደስ ብሎኛል። እንኳን ደስ አለን ሁላችንም እንኳን አደረሳችሁ ለማለት ወዳለሁ። አመሰግናለሁ። ስሜ ምስራች ታምሩ ይባላል። የጅማ ልጅ ነኝ። አሁን በዲሲ ዋና ከተማ ላይ የመስቀል በዓል በደማቅ አከባበር ሁኔታ እያከበርና ኢትዮጵያውያን ላላችሁ እዚህም ላላችሁ እንኳን ለብርሃነ መስቀሉ አደረሳችሁ። ላለው እኛ መሰገናለን። ቴዲ ማን እባላለሁ። ለመላው ጓደኞቼ፣ ቤተሰቦቼ በኢትዮጵያም እዚህ ሀገር ሌላ ሀገር በምትገኙ እንኳን አደረሳችሁ። ላለው መልካም በዓል። ለመላው የክርስቲያን እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ አደረሳችሁ እንላለን። እንግዲህ መስቀሉ ተገኝቷል። እንግዲህ ከዚህ በኋላ የደስታ የበዓል ጊዜ የሚሆነው እንጨፍራለን። ቆጮ አለ፣ ክትፎ አለ፣ እንበላለን፣ እንደሰታለን። እንደዚህ ስናደርግ ደግሞ ሀገር ቤት ያሉትን ወንድሞቻችን፣ እህቶቻችን እንዲሁም ባለው ነገር ላይ የተፈጠረውን አንዳንድ ችግሮች ላይ ይላሉ፣ ደግሞ ለእነሱም ያው ጸሎት አድርገን አልቀድም። ያው እንግዲህ ከዚህ በመቀጠል እንግዲህ እግዚአብሔር ሰላሙን ያደርግልን። ከዚህ በኋላ ለመስቀለታ ባንድ ገበታ አልቀረም። ተቀብሮ ተገኘ መስቀሉ ተገኘ። ሄኖክ እንግዲህ መስቀል ነውና አንድ ሙዚቃ ለአድማጮቻችን ብንጋብዝ፣ በተለይ መስቀል በጣም በተለይ የሚከበረው በጉራጌ ብሔረሰብ ነው ነው። በተለያዩ የጉራጌኛው ሙዚቃ መቼም ወደ ሀገሩ ለመግባትም ነው ዝም ልበል። በቃ እሺ፣ ወደ ሙዚቃ ንድ

चौ मुका चाहूं

seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema seven sema sema ዩናይትድ ስቴትስ በኢትዮጵያ ባለፉት ላለፉት በርካታ ወራት የዘለቁ ሰላማዊ ሰልፎችን ተያይዘው ከሰልፎቹ ጋር ተያይዘው በመንግስት የጸጥታ አካላት የተወሰዱ እርምጃዎች እንደሚያሳስቧት በተደጋጋሚ ታሳስባለች። በአንድ ጎን የሰብአዊ መብት ይዞታው በእጅጉ የከፋ እንደሆነ በመብት ድርጅቶችም ሆነ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አመታዊ ዘገባዎች የሚወቅ ሰው የኢትዮጵያ መንግስት በልማትና በጸረ ሽብር ዘመቻ የዋሽንግተን ቁርጥ አጋር ነው ቁርጥ አጋር ነው። ባለፈው ሳምንት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዩናይትድ ስቴትስና ኢትዮጵያ በስደተኞችና ፍልሰተኞች መልሶ ማቋቋምና የምጣኔ ሀብት እንቅስቃሴ ለመፍጠር አብረው ሊሰሩ መስማማታቸውን ተንተርሶ ሄኖክ ሰማእግዜር የኦባማ አስተዳደር የአፍሪካ ከፍተኛው ወኪልን አነጋግሮ የሚከተለውን ዘገባ አጠናክሯል። ወደ ዘገባው እንለፍ። በኢትዮጵያ መንግስት የጸጥታ ኃይሎች በሰላማዊ ሰልፈኞች ላይ የሚፈጸሙ ግድያዎች፣ ስርዓቶችና የመብት ረገጣዎች የዩናይትድ ስቴትስ መንግስትን ያሳስበዋል ነው ያሉት ሊንዳ ቶማስ ግሪንፊልድ በአፍሪካ ጉዳዮች የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ከዝግጅት ክፍላችን ጋር ባደረጉት ቃለ ምልልስ። ሁኔታዎቹ በእጅጉ ያሳስቡናል። ከኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር በጣም የተጋጋለ ውይይት አድርገናል። መንግስቱ በዜጎች ለሚቀርቡ ስጋቶችና ጥያቄዎች ምላሽ እንዲሰጥም አበረታተናል። ህዝቡ በተለይ ወጣቶች በመንግስቱ ላይ ያላቸውን ቅሬታዎች የሚገልጹበት መድረክ ለመፍጠር መንግስቱ አማራጮች እንዲወስድ ጠይቀናል። ባለፉት ሁለት ወራት እንዳየነው ሰልፎች ወደ ጥፋት እንዳያመሩ ያለንን ፍላጎትም ገልጸንላቸዋል። የኢትዮጵያ መንግስት በተባበሩት መንግስታት ድርጅት አመታዊ ጉባኤ ላይ በስደተኞችና ፍልሰተኞች ዓለም አቀፍ ትብብር አብይ አጋር ሆኖ ከፕሬዚዳንት ባራክ ኦባማና ሌሎች የአውሮፓ መሪዎችም እንደዚሁም ሌሎች የቅርብ አጋራት ጋር በቅርበት ሰርቷል። የዩናይትድ ስቴትስ መንግስት አዲስ የ3 ቢሊዮን ዶላርስ አለም አቀፋዊ እርዳታ ሲያቀርብ የአውሮፓ ህብረትና ብሪታንያም ለኢትዮጵያ መንግስት ቀጥተኛ የምጣኔ ሀብት ድጋፍና አነስተኛ ወለድ ያለው ብድር ሊሰጡ ተስማምተዋል። ኢትዮጵያ ሁለት የኢንዱስትሪ ፓርኮች እንድትገነባና ወደ 30 ሺ ለሚሆኑ ኤርትራውያን ፍልሰተኞችና ስደተኞች እንደዚሁም ለ60 ሺ ኢትዮጵያውያን የስራ እድል የምትፈጥርበት ኢንቨስትመንት ከአውሮፓ ሀገሮች ተገኝቷል። ይህንን ሁኔታ በኒውዮርክ የተባበሩት መንግስታት ድርጅት ፊት ለፊት ቆመው ሲቃወሙ የነበሩ ኢትዮጵያውያን መካከል ጽጌሬዳ ሙልጌታ ሰሚ ቢጠፋም ድምጻቸውን ማሰማታቸውን እንደሚቀጥሉ ታስረዳለች። ጩኸታችን ተሰማ ማለት አልችልም። ምክንያቱም ሀያ አምስት አመት ሙሉ የኢትዮጵያ በጀት ፋይናንስ የሚደረገው ፊፍቲ ፐርሰንቱ በፎሪን ኤድ ነው። ሶስት አራተኛው ሬቭኑ በሬስት እና በኤፈርት የተያዘ ነው። ይህም በትንንሽ የመንግስት አካላቶች የኢትዮጵያ ውስጥ ያለው የኢኮኖሚክ ፓወር የተያዘ ነው። በመሆኑም ዛሬ ብቻ ሳይሆን ያለፉት 25 ዓመታት ከ44 ቢሊዮን ያላነሰ ገንዘብ የኢትዮጵያ ሕዝብ አግኝቷል። በየአመቱም ያልቀረበት ዳግ ከሚባለው ዲቨሎፕመንት አሲስታንት ግሩፕ የሚባለው 27 ኢንስቲትዩሽኖች ያሉበት በአመት ውስጥ 42 ቢሊዮን ድረስ ያለ አካውንታብሊቲ ለኢትዮጵያ ሕዝብ እየሰጠ ነው። ይህንን በሚጠየቁበት ጊዜ በወረቀት ላይ አካውንታብል ናቸው ይላል፣ ሊሆኑ ይገባል ይላል። ግን በስራ ላይ ሲታዩ የኢትዮጵያ ሕዝብ የሚወስደውን ገንዘብ ህዝቡን ለመጨፍጨፍና ወጣቶችን ከሀገር ለማሳደድ የሚጠቀምበት ሆኖ ተገኝተዋል። የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ሊንዳ ቶማስ ግሪንፊልድ በዋሽንግተን መስሪያ ቤታቸውም ሆነ በሌሎች አካባቢዎች በውጭ ሀገር የሚኖሩ ኢትዮጵያውያን የሚያሰሟቸውን ተቃውሞዎች እንደተረዱ እንደሚሰሙ ይገልጻሉ። በዩናይትድ ስቴትስና አውሮፓ በሰላማዊ ሰልፎች ድምጻቸውን የሚያሰሙት ሰዎች በኢትዮጵያ የሚተነፍሱበት መድረክ ስላልተፈጠረ ነው። ሰላማዊ ሰልፍ ማካሄድ ከዴሞክራሲያዊ ተሳትፎ ባሻገር የዩናይትድ ስቴትስ ፖሊሲ ሁለት ገጽታ ያለው እንደሆነ በሰላማዊ ሰልፈኞቹም ሆኑ በዩናይትድ ስቴትስ ኮንግረስ አባላትም ሲተቹ ይሰማል እነዚህ ትችቶች ነጥብ አላቸው ብለው ያስባሉ ብለን ጠይቀን ነበር ነበር እኛ የኢትዮጵያን መንግስት ስለ ዜጎች መብቶች የሰብአዊና የመናገር ነጻነት መብቶች ካላነጋገር ናቸው ማን ያነጋግራቸዋል የዩናይትድ ስቴትስ መንግስት ከኢትዮጵያ ጋር በመልካም አስተዳደር እና የዜጎች መብት ጥበቃ ዙሪያ የሰፋ ልዩነት ቢኖረውም ካልተስማማን እንለያይ አይነት ፖሊሲ መከተል ለማንም እንደማይጠቅም ረዳት የውጭ ጉዳይ ሚኒስትሯ ገልጸዋል። ሆኖም ፍጹም መለያየትና ከመንግስታት ጋር የማንነጋገርበት ፖሊሲ የትም አያደርሰንም። ከመንግስቱ ጋር መነጋገር መቻል አለብን። እነዚህን እክሎችን በቀጥታ ልናሻሽል የምንችለው በዚህ መልኩ ነው። ሊንዳ ቶማስ ግሪንፊልድ የኦባማ አስተዳደር የአፍሪካ ምክትል የውጭ ጉዳይ ሚኒስትር ናቸው። ለሰጡ ማብራሪያ እናመሰግናለን። All right, everybody out there, this is Gabina VOA. Gabina VOA. ት ቪኦኤ አማርኛ ላይ አስተያየቶቻቸው እየደረሱን ነው አንለያይም አንድ ነን ይህን እንኳን በሰላም መጣ ብለዋል አመሰግናለሁ አሉላ አባነጋ በቀራኒዮ ላይ ታየ የሚል አስተያየት ሰጥቷል አክሎ ደግሞ ግርማይ ገብሩን እንኳን አደረሰ በልልኝ ብለዋል እንኳን አደረሰ አሉላ አባነጋ ወደ ተከታዩ ዘገባችን እናልፋለን ዴሞክራቷ ሂለሪ ክሊንተን እና የሪፐብሊካኑ እጩ ዶናልድ ትራምፕ ትናንት ማታ በሄምፕስቴድ ሆፍስትራ ዩኒቨርሲቲ ኒውዮርክ ውስጥ የተዘጋጀውን የመጀመሪያውን ዙር ክርክር አካሂደዋል ሁለቱ እጮች ለፕሬዚዳንትነት በሚያደርጉት በዚህ በትናንቱ የዘጠና ደቂቃ ጠንካራ ክርክር በውጭ ጉዳይ ፖሊሲዎች፣ በምጣኔ ሀብትና በሌሎች ጉዳዮች ላይ ተፋጭተዋል ተጋጭተዋል። በትናንት ማታው ክርክር በ2016 የዩናይትድ ስቴትስ ምርጫ ዘመቻቸው ላይ ትልቅ ልዩነት ሊያመጣ ይችላል ተብሎ የታመነበት ነው። በብሔራዊ መረጃ የተካሄደውን በቀጥታ ሲተላለፍ በቢሊዮን የሚገመት ሕዝብ እንደተከታተለው የሚነገርለትን የቴሌቪዥን ንግግር በተመለከተ ጽዮን ዘገባ አላት። የሁለቱ እጩ ተወዳዳሪዎች ሂላሪ ክሊንተን ና ዶናልድ ትራምፕ የመጀመሪያ ክርክር የተጀመረው የእጅ ሰላምታ ከተለዋወጡ በኋላ ነበር። ክርክራቸው ተፋፍሞ ለመቀጠል ግን ጊዜ አልወሰደም። ሁለቱ እጩ ተወዳዳሪዎች በዶናልድ ትራምፕ የንግድ ታሪክ፣ በሂላሪ ክሊንተን በመንግስቱ ስራ ባላቸው ልምድና ሀገሪቱን ወዴት አቅጣጫ መውሰድ እንደሚፈልጉ ባቀረቧቸው መግለጫዎች ላይ ተጋግለው ተከራክረው ነበረ። ለምሳሌ እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን ስለመዋጋት ዶናልድ ትራምፕ She's telling us how to fight ISIS? Just go to her website. She tells you how to fight ISIS on her website. I don't think General Douglas MacArthur would like that right, too much. Next, next. We had the worst financial crisis, the Great Recession, the worst since the 1930s. ሂላሪ ክሊንተንም አጋጣሚውን በመጠቀም በመንግስት ስራ ላይ የግል ኢሜይላቸውን በመጠቀማቸው ማዘናቸውን በመግለጽ መራጮች በዚህ ጉዳይ ላይ ነው እንግዲህ ሂላሪን ታማኝነት ጥያቄ ውስጥ ከተው የነበሩት በሱም ላይ ማዘናቸውን ገልጸው ነበረ። ማምሻውን ወደ ኢትዮጵያውያን ደውዬ ነበር። የቨርጂኒያ ነዋሪ የሆነችውን ወይዘሪት እመቤት ሳሙኤልን ማምሻውን አግኝቼ ጠይቄያት ነበር። እንደ ወጣት ሁለቱ እጮች የሚያነቃቁና የሚስቡ ሆነው አግኝተሻቸዋል ወይ በሚል ጠይቄያት ነበር። እንግዲህ እሷ አዎ፣ ለብዙ አመታት ስለተከታተልኳት ሊሆን ይችላል። የእሱ ብዙም አይገባኝም፣ ግን አዎ ናቸው፣ በጣም ሰዎች ናቸው ሁለቱም። እንግዲህ ዓለም በርካታ ፈተናዎች ተደቅነውባታል። በየጊዜው የሚሰማው ነገር ብዙ ፈተናዎች እንዳሉባት ነው። እና ዓለም የተደቀኑባትንና እየኖርንባቸው ያለናቸውን ችግሮች በተሻለ ሁኔታ ይገነዘባሉ ብለሽ ታስቢያለሽ? የትኛውንስ ነው ይህንን በደንብ ይገነዘባሉ ብለሽ የምትይው የትኛውን እጩ ነው? የትኛቸውስ ከሂላሪና ከትራምፕ የትኛቸው የተሻለ መፍትሄ ያዙ ይመስሉሻል? እንግዲህ ሁለታች ሁለቱንም ካየናቸው በቂ እውቀትም ሆነ ችሎታ ያሳየችው እሷ ነች። እንግዲህ የስራዋ በስራዋ አለም ላይ ሆነ እስከዛሬም በተለያየ ነገሮች ላይ ስናያት ኢንቮልቭድ ሆና ወይም በአለም ዙሪያ ላይ ልትነጋገርም የምታስተምረውም ነገሮች እሷ እውቀት ያላት ትመስላለች። እሱ ከቢዝነስ ውጪ እሱንም ደግሞ የቢዝነሱንም በጥሞና ካዳመጥ ነው ወይም ጥያቄዎች መልስ በሚሰጠው ብካያየ ነው ብዙ እውቀት ያለው ሰው አይመስልም። ስለዚህ በትላንትናው ክርክር፣ ትላንት ባየሽው ሁለቱ ባደረጉት ክርክር የትኛቸው የተሻለ የመፍትሄ ሀሳብ የያዙ ይመስልሻል? እንግዲህ መፍትሄ ላይ ብዙ መልስ የመለሰችው እሷ ነች። እሱንም ደግሞ በጣም ሊሚቴድ የሆነ የተወሰነ ነው ያደረገችው። ምክንያቱም ፎከስ የተደረገው የፐርሶናሊቲያቸው ወይም የሁለቱ ቴምፐራመንታቸው ለኦፊሱ በቂ ነው አይደለም የሚለው ላይ ነው ብዙ ጊዜ የጠፋው። ግን እውቀት ላይ ትንሽም እንግዲህ ስለ እውቀቷ መፍትሄ ትንሽ ያስቀመጠችው እሷ ነች ከሱ የበለጠ። ስለዚህ እዛ ላይ እሷ ነች ሞር መፍትሄ ያስቀመጠችው። ላንቺ የሚያሰጉሽ የጊዜያችን ችግሮች ናቸው የምትያቸው ምንድን ናቸው? ለምሳሌ በምን ላይ ቢያተኩሩት መርጪ ነበር? አንቺ እንግዲህ አሁን ባለው በተለይ ከአሜሪካን ወግ በመኖሬ ና ለዚህ ሀገር ያሰጋቸዋል ብዬ የማሰባቸው ነገሮች ለስለ ቴሮሪዝም ሆነ ኢቨን የሚድል ኢስት ኢሹዎች ኢቨን የቻይና የኢኮኖሚክ ትሬድ ሪሌሽንሽፕ እነዛ ነገሮች ለዚህ አገር አስጊዎች ናቸው ብዬ አስባለሁ። አድሬስን መደረግ አለባቸው አንገብጋቢ ነገሮች ናቸው ብዬ አስባለሁ። ግን እነዛን ነገሮች ከሁለቱ ካንዲዴቶች ትንሽ መልስ አጥጋቢም ላይሆን ይችላል። አጥጋቢ ሆኖ አላገኘሁትም። የመለሰችው መልሶች ግን ከሱ የተሻለ ትንሽ አድሬስ ልታደርገው የቻለችው ሁለቱንም ነገር እሷ ነች። ከሱ ምን ላይ ቢያተኩሩ እንደው ትላንት ከተነጋገሩባቸው ጉዳዮች እንግዲህ፣ ትላንትና በኢኮኖሚ ጉዳይ ተነጋግረዋል፣ በደህንነት ጉዳይ ተነጋግረዋል፣ በሴኩሪቲ ጉዳይ ላይና እንደው ምን ላይ ቢያተኩሩ የተሻለ ይሆን ነበር ትያለሽ? አትኩሮ መነጋገር የነበረባቸው አንድ የዚህ አገር ኢኮኖሚ እንዴት ነው ሊሻሻል የሚችለው ቢሊድ የሚያደርገው ይሄ አውትሶርሲንግ የስራ አውትሶርሲንግ እንዴት ነው ሊቆም የሚችለው? ወይም ደግሞ ውጭ ኦሬዲ ያሉትን ነገሮች እንዴት ነው መልሰው ወደዚህ አገር ለማምጣት የሚቻለው? ወይስ ምን አይነት ሴክተር ነው ኢንቨስት ማድረግ ያለብን? የሚለው ነገሮች ሞር ጊዜ ያስፈልጋቸዋል፣ ሞር ዲቤት ያስፈልጋቸዋል። እነዛ ነገሮች ላይ አልተነጋገሩም፣ ወይም የተነጋገሩት በጣም የተወሰነ ደቂቃ ላይ ነው። ነምበር ዋን ትልቁ ለእኔ ትልቁ አንገብጋቢ ነገር እሱ ነው ለዚህ ሀገር ከዛ ቀጥሎ የቴሮሪዝም ኢሹ ነው። እሱን በጣም በደመጓገሪ ወይም ደግሞ በጣም በ ዝም ብሎ በሱፐርፌሻል በሆነ መንገድ ነው ንግግሩ እንጂ ሪሊ መፍትሄ ሊሆን የሚችል ነገር አድሬስ ተደርጎ ግቤት አልተደረገም። የለም ባይ ደወይ ሁለቱም እንደዛ አይነት የጠለቀ መፍትሄም የላቸውም እሷም የላትም ነው። ስለዚህ ያ እዛ ላይ ፎከስ ቢደረግ ጥሩ ነው፣ ግን አያያ ያልተደረገም መቤት እንግዲህ እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል። በሰዓት እጥረት ምክንያት ነው የቆረጥ ነው። አስተያየቶቻቸውን ፌስቡክ ላይ ትቪ አማሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አድረሱ። በሰላም በጤና ያገናኘን ስናስተናግዳቸው ያምሸ ነው። እኔ መስታወት አድራጋውና ኖክ ሰማ እግዜር ነን። ዝግጅታችንን ሲያቀነባብርልን የቆየው ሞክቢል ያበሮ ነው። ዲጄ ፋቱ ሙዚቃዎቹን መርጧል። ጉዟቸው የሰመረ ይሁን እያለን መልካም በዓል እንሰናበታለን። መልካም በዓል፣ መልካም ምሽት።